ላለፉት በርካታ ዓመታት ለጀርመን ሬዲዮ ዲደብሊው የአዲስ አበባ ዘጋቢ ከዚያም አስቀድሞ ላያሌ ዓመታት በፈረንሳይኛ ቋንቋ በጋዜጠኝነት ያገለገለው አንጋፋው ጋዜጠኛ ጌታቸው ተድላ ከዚህ ዓለም በሞት ተለይቷል። መለስካቸው አመሃ ከአዲስ አበባ ጌታቸው በጋዜጠኝነት ሙያ ከመስራቱ ባሻገር እንደ ኢትዮጵያ ዘመን አቆጣጠር በ1996 ዓ ም የተባበሩት መንግስታት ድርጅት በኮንጎ ባሰማራው የሰላም አስከባሪ ኃይል በኢትዮጵያ ጦር ስር በመቶ አለቅነት ማዕረግ የፈረንሳይኛ ቋንቋ አስተርጓሚ ሆነው የተጣለበትን ኃላፊነት መወጣቱን የህይወት ታሪኩ ይመሰክራል። በጋዜጠኝነት ሙያ ባሳለፋቸው ዓመታትም ከቀድሞው ብስራተ ወንጌል ሬዲዮ ጣቢያ ፈረንሳይኛ አገልግሎት ጀምሮ በሬዲዮ ፍራንስ፣ በአፍሪካ ኖት፣ ቻናል አፍሪካና በመሳሰሉ ዓለም አቀፍ መገናኛ ብዙሃን ተቋማት የሰራ አንጋፋ ጋዜጠኛ ነበረ። በተለይ ግን ላለፉት ሀያ ስምንት ዓመታት ለጀርመን ሬዲዮ ጣቢያ አማርኛ ክፍል ያለማቋረጥ የተለያዩ ዝግጅቶች ሲያቀርቡ መቆየቱን አጭር የህይወት ታሪኩ ያሳያል። የአቶ ጌታቸው ተድላ የቀብር ስነ ስርዓት ነገ ከቀኑ ዘጠኝ ሰዓት በቅድስት ስላሴ ካቴድራል እንደሚፈጸምም ታውቋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ለጌታቸው ተድላ ቤተሰብ፣ ለሙያ ባልደረቦቹ ሁሉ ሐዘናችንን እንገልጻለን፣ መጽናናትን እንመኛለን።